የገዳ ስርዓት በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም ዩኔስኮ የማይዳሰስ ወካይ የዓለም ቅርስነት ተመዝግቧል። አዲስ አበባ ላይ በመካሄድ ላይ ያለው 11ኛው የዩኔስኮ ጉባኤ በትናንቱ ውሎ ሌሎች ወካይ ያላቸውን ከቤልጅየም፣ ከዶሚኒካን ሪፐብሊክ፣ ከኩባ፣ ግብፅ፣ ቻይና እና ሌሎች ሀገሮች የተገኙ ዘጠኝ ቅርሶችንም መዝግቧል። የምሽቱ የባህልና ማህበረሰብ ቅንብር ይህንኑ መነሻ ያደረገ ውይይት ይዟል። አሉላ ነው ያዘጋጀው። አሉላ ከዚህ ቀጥል። አመሰግናለሁ ቆንጅት። ሁለት እንግዶች ጋብዘናል። አቶ ጌቱ አሰፋ በዩኔስኮ የኢትዮጵያ ቢሮ የባህል ቅርስ ባለሙያ ናቸው። አቶ ገዛሃኝ ግርማ በኢትዮጵያ የባህል ሚኒስቴር የቅርስ ጥበቃና ጥናት ክፍል በተለይ ደግሞ ገዳን አስመልክቶ በተደረገው ጥናት የቡድኑ መሪና አስተባባሪም ናቸው። በርከት ያሉ ጭብጦች እናነሳለን። ቀደም ብለሽ የጠቀሻቸውን ዩኔስኮ አስሩን የዓለም ወካይ ቅርሶች የሰየመባቸውንና ይልቁንም ደግሞ ገዳ ከኢትዮጵያ የተመረጠው የባህል ቅርስ ነውና እሱን የሚመለከቱ ቅርሶች እንቃኛለን። አመሰግናለሁ እንግዶቼ ሁለታችሁንም ለዚህ ውይይት መነሻ የሆነን በትላንትና ዕለት የተባበሩት መንግሥታት ድርጅት የትምህርት የሳይንስና የባህል ተቋም ዩኔስኮ የገዳ ሥርዓትን በዓለም የማይዳሰስ ወካይ ቅርስነት መዝግቦት በመጀመሪያ የማይዳሰስ ወካይ ዓለም አቀፍ ቅርስ ሲባል ምን ማለት ነው አቶ ጌቱ እርሶን ላስቀድም ዩኔስኮ ቅርሶች ሲመዘግብ በተለያዩ ዘርፎች ነው ጣሚ የሆኑ ቅርሶች አሉ ለምሳሌ እንደ ላሊበላ እንደ አክሱም እንደ ጎንደር ያሉ ቅርሶች በሚመዘገቡበት ጊዜ ወርልድ ሄሪቴጅ አለም አቀፍ ቅርሶች በሚል አለም አቀፍ ቅርሶች ተብለው የመዘገቡት ጣሚ ናቸው አንድ ቦታ ላይ ያረፉ ናቸው ይሄ በአስራ ዘጠኝ ሰባ ሁለቱ ሰነት ወይም ኮንቬንሽን መሰረት ሀገሮች የፈረሙት ኮንቬንሽን መሰረት የሚመዘገበው ነው ይሄ የማይዳሰሱ ቅርሶች የሚባለው ደግሞ እንቅስቃሴውን በአይናችን እናያለን፣ በጆሯችን እንሰማለን። ግን የሚዳሰስ አይደለም። ያ ነገር ካለፈ በኋላ እዛ ቦታ ላይ የሉም። እነዚህ ነገሮች ውጅቶቹ ማለት ነው። እውቀት ሊሆን ይችላል፣ ስላየ ጉዳይ ሊሆን ይችላል። እነዚህ እንግሊዝኛ እንታንጀብል ሄርተኝ ነው የሚለው በአማርኛ የማይዳሰሱ ቅርሶች ተብሎ ነው የተመዘግ ይሄ ነው ተብሎ በእጅ የሚጨበጥ አይሁን እንጂ ማህበረሰብ ላይ በሚያሳድሩት አዎንታዊ የጎላ ተጽዕኖ በማህበረሰብ ሕይወት ውስጥ ትርጉም ያላቸው ነገር ግን እንደ ላሊበላው እንደ አክሱሙ እዚህ ጋር ቆሟል የማይባሉ ናቸው ነው የሚሉ። ልዩነቱ የማይዳሰሱት አዎ፣ ይሄ ነው ትልቁ ልዩነቱ። ለምሳሌ ስርአቱ በሚካሄድበት ጊዜ በሚካሄድበት ቀን ከሄዳል ስርአቱን የሚያከናውኑ ቁሳቁሶች አላቸው፣ ግን ስርአቱን ካደረጉ በኋላ ከዛ ቦታ ይሄዳሉ። ይሄ ነው ልዩነቱ። እና ይሄ ደግሞ ሌላ ሀገሮች የፈረሙት ስም የምናሰነዳለው ሁለት ሺ ሶስቱ ሰው የምናሰነድ ይባላል። ወደ መቶ ሀምሳ ሀገሮች የፈረሙት በዛ መሰረት ነው። ይሄ ደግሞ የሚመለከሉ መልካም ዝርዝሩን እንመለከታለን። አቶ ገዛሀኝ ግርማ የማይዳሰስ ወካይ አለም አቀፍ ቅርስ ወካይነቱስ የማይዳሰስ ቅርስ ማለት ያው አቶ ጌቱ እንዳሉ ሆነ በተጨማሪ ህዝቦች ባህላቸው አድርገው የተቀበሏቸው ድርጊቶች ሊሆኑ ይችላሉ፣ እውቀቶች ሊሆኑ ይችላሉ፣ አፋዊ ትውፊቶች ሊሆኑ ይችላሉ፣ ማህበራዊ ትንዋኔዎችና ስነ ስርዓቶች ሊሆኑ ይችላሉ። ክብረ በዓላት፣ አመታዊ ክብረ በዓላት፣ ለምሳሌ እንደ ጥምቀት፣ እንደ መስቀል፣ እንደ ፊቼ ጨምበላላ የመሳሰሉ ሊሆኑ ይችላሉ። እና ከእነዚህ ጋር የተያያዙ ዕደ ጥበባዊ ቁሶች አሉ። ከእነዚህም ጋር ደግሞ አብሮ እርሱ የሚከወንበት ባህላዊ ስፍራ ያ ባህላዊ ስፍራ ጨምሮ ይህን ሁሉ እንግዲህ አጠቃሎ የሚይዝ ነው የማይዳሰስ ቅርስ። በዩኔስኮ በሁለት ሺህ ሶስቱ ኮንቬንሽን ላይ በተቀመጠው መሰረት እነዚህ ሁሉ የሚያጠቃልል ነው። የማይዳሰስ ቅርስ ማለት አንድ ህዝብ እየኖረ ያለው ህያው ባህል ማለት ነው። በሌላ አነጋገር ወካይ ስለሚለው ትንሽ ነገር ማለት እፈልጋለሁ። ከዚህ በፊት ዩኔስኮ እንደዚህ የማይዳሰሱ ቅርሶችን ማስተርፒስ በሚል መዝገብ ላይ ነበረ የሚመዘግበው። በኋላ ግን በሂደት ይሄ ማስተርፒስ የሚለው የማይዳሰሱ ቅርሶችን አንዱን ከአንዱ የማበላለት ባህሎችን የማበላለት እንድምታ ስላሳደረ ሪፕሬዘንታቲቭ፣ ወካይነት እንዲኖረው ነው በሚል የሌሎች ህዝቦች የማይዳሰስ ቅርስ ወክሎ እንደተመዘገበ ይህ አንዱ ቅርስ ከሌላው በልጦ የተመዘገበ አለመሆኑን ለማስረዳት እንግዲህ የተጠቀሙበት ቃል ነው ወካይ የሚባለው ቃል። ማስመረጫ ሰነድ ወይም ኖሚኔሽን ፋይል ማዘጋጀት ያስፈልጋል። ይህ የሚዘጋጀው የማስመረጫ ሰነድ ደግሞ አምስት ጉዳዮችን ማስታጠቅ ይኖርበታል። የስልኩ መስመር አዳጋች ነው። ይቅርታ እንጠይቃለን። የጠራ መስመር እንደሚሆን ተስፋ አደርጋለሁ ለቀሪው ቃለ ምልልሳችን ታዲያ በትላንቱ የዩኔስኮ ስያሜ የገዳ ስርዓት ከቀሩት ዘጠኝ በዓለም አቀፍ ደረጃ አስር ናቸው። በትላንትናው እለት የተመዘገቡት አንዱ ወካይ ቅርጽ ተደርጎ ተሰይመዋል። ይህ ባህላዊ ቅርስ እንዴት ተመረጠ? የገዳን ስርዓት የመረጥንበት ምክንያት ምንድን ነው? የገዳ ስርዓት እንግዲህ እንደሚታወቀው የኦሮሞ ብሔር ባህላዊ የአስተዳደር ስርዓት ነው ያው የኦሮሞ ሕዝብ ለረጅም ዘመናት ሲተዳደርበት የነበረ በሂደትም እያዳበረውና እያሳደገው የሚገኝ ባህላዊ አስተዳደር ስርአት ነው። ከዚህም በተጨማሪ የብሔሩ አንኳር የሆኑ ባህላዊ ገጽታዎች ታሪኩ፣ እምነቱ የሚንጸባረቅበት ነው። እንግዲህ የገዳ ስርአት በትውልድ ቅደም ተከተል ላይ በመመስረት የኦሮሞ ብሔር አባላት በአምስት መደቦች ማደራጀት አንዱ መደብ ከሌላኛው መደብ በየስምንት ዓመቱ ሰላማዊ በሆነ መንገድ የስልጣን ርክክብ እያደረገ ለብሔሩ አባላት በፖለቲካ፣ በኢኮኖሚ፣ በማህበራዊ መስ፣ በእምነት፣ በህግ፣ በተለያዩ አስተዳደራዊ አመራር የሚሰጥበት ስርአት ነው። ስርአቱ እንግዲህ በህግ የበላይነት የሚመራ ስርአት ነው፣ የገዳ ስርአት ምክንያቱም አባገዳው ራሱ የስርአቱ ቁንጮ የሆነው ሰው ከተቀመጠው መመሪያዎች ደንቦች እና ከህጉ ውጭ መውጣት አይችልም። ህግ ከጣሰ ራሱ የሚጠየቅበትና ከስልጣን የሚወርድበት አሰራር ሁሉ ነው ያለው። እንግዲህ በስርዓቱ ውስጥ በየስምንት አመቱ ህግ የማውጣት ስነ ስርዓቶች ይካሄዳሉ እና እንግዲህ እዚህ በየስምንት አመቱ በሚወጣው የህግ ማውጣት ስነ ስርዓት ጉሚ ወይንም ጨፌ ተብሎ ይታወቃል። ይሄ ህጉን የሚያወጣው አካል እና ያ አካል እንግዲህ በየጊዜው ህብረተሰቡ ኑሮ ላይ እንቅፋት የሆኑ ህጎችን በየጊዜው የማሻሻል የእነሱ በመተው አዳዲስ ህጎች የሚወጡበት ሁኔታ ነው። ከህብረተሰቡ ህይወት ከህብረተሰቡ ባህል ጋ ከህብረተሰቡ ማህበራዊ እና ኢኮኖሚያዊ የደረሰበት እድገት ደረጃ ጋር አብረው ማስኬድ የሚችሉ አዳዲስ ህጎች የሚወጡበት እና ስርዓቱ ራሱን ከጊዜው ጋር እያዘመነ እያስተካከለ የሚሄድበት ስርዓት ነው። የገዳ ስርዓት በዩኔስኮ የማይዳሰስ ወካይ ዓለም አቀፍ ቅርስነት መመዝገቡን አስመልክቶ የተደረገ ቃለ ምልልስ አጠር ያለ ክፍል ነው የቀረበው። አድማጮች አቶ ገዛሀኝ ግርማ በኢትዮጵያ የባህል ሚኒስቴር የቅርስ ጥናትና ጥበቃ ባለስልጣን የምርምር ባለሙያና የገዳን ስርዓት ለዩኔስኮ የማይዳሰስ ወካይ ዓለም አቀፍ ቅርስነት ያቀረበው ወይም የመስክ ጥናቶችን ያደረገው ቡድን አስተባባሪ ናቸው። እንዲሁም አቶ ጌቱ አሰፋ በዩኔስኮ የኢትዮጵያ ቢሮ የባህል ጉዳዮች ባለሙያ ናቸው። ሰፋ ያለውን በተለይ ገዳን የሚመለከተውን ዝግጅት በሌላ ፕሮግራም እናቀርባለን። ለአሁኑ ግን እንግዶቼን አመሰግናለሁ። እግዚአብሔር ይስጥልኝ።